ደራሲ ዶክተር መሐመድ ኑር ሁሴን በቅርቡ ሜድን ኢትዮጵያ በሚል ርዕስ ግለ ታሪኮን የሚተርክ መጽሐፍ ለአንባቢያን አቅርበዋል። ርዕሱ ሜድን ኢትዮጵያ፣ ገላጭነቱ ኢትዮጵያ በርሶ ውስጥ እርሶ በኢትዮጵያ ውስጥ ያላችሁን የእናትና ልጅ የአገርና ዜጋ መገለጫነት የሚያንጸባርቅ ነውና የእርሶና የኢትዮጵያን ቁርኝነት፣ ኢትዮጵያና ኢትዮጵያዊነትን ለምን በእርሶ አንደበት አይገልጡልንም? ኢትዮጵያ የሚለው ነገር መጀመሪያ ርዕሱን የመረጥኩት ያው መግለጫው ላይ መግቢያው ላይ ጠቅሼዋለሁ ኢትዮጵያ ከኔ አይወጣም እኔም ከኢትዮጵያ አልወጣም ያው የተቆራኘ ነገር ነው በደሜ ውስጥ የተወሰነው ኢትዮጵያዊነት ነው ያደግኩበት ሁኔታ እንደዛ ነው መጥፎውም ጥሩውንም ጨምር የጻፍኩት የህይወት ታሪክ በዛውም ስለ ሀገሬ ሁኔታ በየጊዜው ያጋጠመኝ ነው ሁሉ ምንም ስለቆጠር ጠቅሼያለሁ የሀገር ፍቅር ነው። አንዳንድ ጊዜ ሰዎች ጠይቆኝ ምንድን ነው ይመጽሲ እኔ ለኢትዮጵያ የፍቅር ደብዳቤ ነው ነው ምለው እንደዛ ቢወሰድ ይቻላል። ትውልድ ስፍራው አድዋ ነው። የአድዋ በልጅነት ህይወቶ ያለት ትዝታ ያስተዳደጎና የቤተሰቡ ሁኔታ ምን ይመስል ነበር? እንዳልከው የተወለድኩት አድዋ ከተማ ነው። በልጅነት ገና በሶስት አመቴ አባቴ ስለ ስለሞተ ምን ምንም ብዙ ስለ አባቴ መውቅና ያለኝ እናቴነች ያሳደገችኝን እና ሁለት ታናሽ ሰዎችን። አድዋ በእውነቱ በጣም ደስ ብሎኝ ነው ያለኩት። እስከ ሰባት አመት እስኪሆነኝ ድረስ አድዋ ነው ያሳለፍኩት። ምክንያቱም ምንም እንኳን አባቴን ባጣ አጎቶቼ እና አክስቶቼ በአባትም በእናትም ወገን በጣም እንደልጃቸው አርገው ሁሉም አቅፈው አሳደው ሰው ናቸው። ከዛም አልፎ ተርፎ ጎረቤትና በሙሉ አካባቢ ኮሚኒቲ ሙስሊሙ ክርስቲያኑም በእውነቱ በአባቴ ጥሩ ስሜት ስለነበራቸው ና ሲያንት ቅኑ ሰውዬ ልጅ ያለ በቃ በደንብ ሁሉም አቅፈው ስሞ ነበር ሚቨንት የሚለኝ እና በደስታ ነው ያደግኩት። ኦፍኮርስ ምንም እንኳን የኔ ጤንነት ጉዳይ ችግር ችግር ቢኖረኝ ማለት የቤትና ደግሞ የረስፐራቶሪ በሽታ በሁሉ ልጆች ላይ የሚታይ የነበረ ብዙ በሽታ ብዙ ነበር። በዛን ጊዜ በነበረ ሁኔታ ከአምስት አመት በላይ አልፎ የሚኖር ሰው አልነበረም። ግን ከዛ በኋላ ያው ደህና እየተሻለኝ እና ከዛም ደግሞ የልጅነት ጓደኛ የነበረ ለአንድ ሌዲያችን ልጅ ነው፣ ግን እንደ ወንድም ሆነን ያደግ ነው። አብረንስ ልጫወትን ስንል አንዳንድ ጊዜ እናቴ ቤት አንዳንድ ጊዜ የተሷ እናት ቤት ምን እንኳን ክርስቲያንና እስላም ቢሆኑ አንዱ ከአንዱ ቤት ነበር ምን የምንውለው። ስምዙር ለምኖረ ደስ ያለ ጊዜ ነው በጣም ደስ የሚል ጊዜ ነበረ። በጥሩ ስሜት ነው የማስታውሰው፣ አድዋ ትውስታ በዛም ብቻ በቃ። በተለይ ከእናቶ ወይዘሮ ትበርህ ዩሱፍ ጋር ያሉት ግንኙነት እጅግ በጣም የተለየ ነው በልጅነት ህይወቱ። አልፎም ተርፎ የቡና አጣጫቸውም ነበሩ። የቡና ፍቅሮና የእንጀራ ፍቅሮስ ዛሬስ ድረስ እንዴት ነው? እናቶንስ እንዴት ነው የሚያስታውሳቸው? በተለይ በልጅነት ጊዜው አድዋ በነበሩበት ጊዜ ወደ ጎንደር ከመሄዱ በፊት የእናቴ ነገር በእውነቱ ምንጊዜም ረስቼው አላውቅም። ከልጅነት የጀምሮ በፍቅርና በስንት ጥንቃቄ ያሳደገችኝ ከዛ ሁሉ በሽታ ጋር ነጭናጫም ነበርኩ። በበሽታ ምክንያትም ይሆናል እሱን ሁሉ ይችላ፣ ምንም ክፉ ነገር ከፊት ሳታሳየኝ በፍቅርና ያሳደገችኝ እኔና እህቶቼን ትከፋ ፊታችን ላይ አይቻት አላውቅም ነገር ግን ኦፍኮርስ ችግሯን አውቃለሁ ምን ያህል ችግር እንደነበራት ቡናም አብሬያት ተሰጣ ያው እንግዲህ እንደምታውቀው ሀገራችን በተለይ የጎረቤት ሴቶች ተሰባስበው በአካባቢያቸው ያለውን ሁኔታ የሚነጋገሩበት ሶሻላይ የሚያደርጉበት ጊዜ ነው። በተራ በተራ ነው የሚያፈሉት። አንዳንድ ጊዜ ግን ሲጠፋ ሰው እኔ አጣጭ ሆኜ ከእሷ ጋር በትንሽ ጠብ ያ ሰጠኛለች እና ደህና ቡና አጣጫዋ ነበር እኮ እስከ አንድ ሶስት አመት ያህል ከመልቀቅ ደፊ ወደ ጎንደር እስከዛ ድረስ ጊዜ ብቻ ነው ሪያት በደምብ አድርጌ እንትን ያልኩት ከዛ በኋላ ናፍቆቷ ሳይወጣልኝ ምናልባት በአመት አንዴ በትምህርት ቤት እረፍት ጊዜ ለአንድ ሳምንት ሁለት ሳምንት ነበር ማየት እንጂ ጎንደር ካጎቴ ጋር ነበር ሀይ ሀይስኩል ስመጣም እንደዚሁ በአመቱ መጨረሻ ብቻ ነው ሄጄ ማየት ከዛም አካደሚም ከዛም ግን ውጭ ሀገር ሪሊ የተነፋፍ ቀን ነበር የምንኖረው እንዴት እንደተመቸኝ እና እንዳየዋት ገልጫዋለሁ መጽሐፉ ላይ እሷን ከመሞቷ በፊት ለማየት ሄጄ ያው ያ ሁሉ እስካሁን ድረስ አይወጣል የሚወሳ ጉዳይ። ከዛም ወደ ጎንደር አመሩ። የጎንደር ህይወቶስ ምን ይመስል ነበር? ጎንደር በህይወቶ ውስጥ ምን አይነት አሻራ ጥሎ አልፏል? ጎንደር መጀመሪያ ከአድዋ ሲሄድ ኦፍኮርስ በጣም መንገዱ አስቸጋሪ ነበር። በሊማሌም የሚባለው እንትን ጠምዛዛ መንገድ በትሬን አኳትሮ ነበር የምንሄደው። ሰው አገራ ተብሎ ይሰጠዋል። እዛ አጎቴ እንግዲህ ወደ ጎንደር ስለ ስራ ምክንያት ስለሄደ እሱ ሊያሳድገኝ ከሱ ጋር ነበር የሄድኩት እና ጎንደር መጀመሪያ ሳየው በጣም ያስደነቀኝ ህንፃዎቹ፣ የግቢው የምናምኑ በጣም ኢምፕሬስ አድርጎኛል። አድዋ ካየሁት የበለጠ ሆነ ያየሁት እሱን ነው። ግን አማርኛ አጠናቅቄ አላውቅም ነበር። ከልጆች ጋር ለመጫወት እዛ ስወጣ ብዙ ጊዜ ላናግራቸው አልችልም በአማርኛ ወይም ሚሉኝና በደንብ አልሰማቸውም። እንደዚሁ በደንብ ልምግባባ የምችልም እና ባክቶ ስድብ ትግር ገባውም እያሉ ስሰርቡኝ ያስታውሳለሁ። ከዛ በኋላ ግን ኦፍኮርስ አማርኛ ሳጠናቀቅ እሱ ጓደኞች ይሆናል። ዋናው ችግሩ ግን አዲስ አበባ ተማሪ ቤት ስገባ ነው። ተማሪ ቤት አድዋ ለጥቂት ወራት አንደኛ ክፍል ጀመር ነበር። ጥሩ ሁኔታ ነበር የጀመርኩት ግን ሳልጨርሶ ጎንደር ሄድኩ። ከዛ በአመቱ መጀመሪያ ላይ ስመዘገብ ሁለተኛ ክፍል አስገቡኝ። ከንባብ ሙከራ ጥናንትን በኋላ ፈተና በኋላ የተለየብኝ ይዛ ጎንደር ምንድን ነው የመጀመሪያ ቀን ተማሪ ቤት ቁጭ ስል ሰላሳ ተማሪዎች ነበሩ ሌሎች አንድ ትልቅ ሰውዬ ቆመሳቸው ያለው ጎልባታ የቄስ ልብስ ለብሰው ከነ ቆባቸው ከነ ሮብ እና ትልቅ መስቀል በቀኝ እጃቸው ይዞ ገቡና አስተማሪው ወንበር ላይ ቁጭ አሉ እና ያን ጊዜ ለአጭር ጊዜ ጥርጣሬ አደረብኝ። እንዴ ተሳስቼ ቤተክርስቲያን የሆነ የገባሁት። ክስ ማለት ከዛ በኋላ የክላስ ንትንቸር ናቸው ገባኝ። ክፍል ስም መጥራት ጀመሩ። ስም ሲጠሩ የእኔን ስም መሀል ላይ ነው። በሙሉ ስም ትምህርት ዘገኩት መሐመድ አልአሚን ኑርሴን ብ እና ሌላውን ቶሎ ቶሎ ጠርተው አቤት አቤት አቤት ብሎ በቃ እኔ ጋር ሲደርሱ ቀጥ አሉ። ጥቂት ሰት የሆንሻ አልቆ ዝም ካሉ በኋላ መሐመድ አላምንም አላም

ከእንግዲህ ወዲህ መሐመድ ነርሰን ሀንት ናምናልና በዛው አለቀ እንግዲህ ከዛ መሐመድ ነርስ ተብዬ መጠራት ጀመር እና በእውነቱ ስቃቅል ነበር ጠዋት ጠዋት ምን ግ ሆን ዛሬ እያልኩ በፍርሀት በቃ ራስ ምታት ምናምን ወድቁርጠት ይዘኝ ነበር በጣም ለማንኛውም ከጊዜ በኋላ ልመጽ አንዱ ክፍል ግብረ ገብ ነበረ የምንማረው ያን ጊዜ ግብረ ገብ ይባል እንጂ ያው በዛ ስም የተሸፈነ የባይብል ስታዲ ነው። እውነቱን ለማለት ብሉይ ኪዳን ነው። የድሮ ታሪክ የድሮ ቅዱሳን ታሪክ ስናጠናለን። ለማንኛውም በጣም ኢምፕሬስ ያደርገህ ደስ ይለኝ ነበር። ያ ታሪክ መቶ ደስን ነበር፣ እዛ ላይ በሳቸው ክፍል። ከጊዜ በኋላ ትንሽ መቅረብ ጀመሩ። እንዲያውም አይዞ አንተ እኮ ጥሩ ተሳያለ ልጅ፣ እድል ያለ ሰው ነህ ግን ምን ያደርጋል፣ ክርስቲያን ብትሆን ነበር እንጂ እንደዚህ እና በኢየሱስ ያላመነ ያው የገሃነም እሳት ይጠብቀዋል፣ በዛ ነው የሚያልቀው ምናምን እያሉ ይነግሩኛል። እና ያቀርቦኛል። ግን ማስል ያቀረበ ይደስበኛል መጽሐፍ ውስጥ እንዳነሱት በተለይ የሃይማኖቶ ጉዳይ ለየት ማለቱ እንደዚሁ የእርሶን ማንነት ፍለጋ ላይ ትኩረት እንዲያደርጉ አድርጓል። ከልጅነት እስከ እውቀት ድረስ አሁንም ድረስ ሀገር አሜሪካ በሚኖሩበት ህይወቶም ሁሉ ጭምር በተለይም ከመስከረም አስራ አንዱ ጥቃት ወዲህ ባለው ህይወቶ ብዙ ነገሮች አስተውለዋል። በመጽሐፉ ውስጥም እንደዚሁ ኢንቪዚብል ማን ኦን ክርስቲያን አይለንድ በሚል ንዑስ ርዕስ ይህ ሃይማኖት ን ጉዳይ አንስተዋል። በዛን ወቅት በሚኖሩበት በእርሶ ጊዜ ኢትዮጵያ ውስጥ የእስልምና ሃይማኖት ተከታዮች ማንነት ላይ ምን አይነት ተጽዕኖዎች ነበሩ? የዛን ዘመን በምን መልክ ነው የሚያስታውሱት? ዛሬ ላይ ቆሙ። በእኔ በልጅነት አይኔ አንደኛ በራሴ ያጋጠመኝ ያው በልጅነቴ ነው። ያው ምንም እንኳን በደንብ የመብት ጉዳይ ማንነት ጉዳይ ተሰማኝ ርስ ከሌላው ተማሪ ሁሉ የተለየ ሚሆኑ ተሰማኝ። እዛ ግን ከዛ በኋላ ግን ምርት ተጓደለ መሆኑ የገባኝ የኢድቀን ነው። ኢድቀን እንደምታውቀው በዛን ጊዜ በዓል አልነበረም፣ ኦፊሻል በዓል አልነበረም። ተማሪ ቤት ግዴታ መገኘት አልነበረብኝ። ከቀረው ያው አብሰንት የሪፖርት ካርድ ይመዘገባል። ፈተና ካለ ግዴታ መሄድ አለብኝ፣ ለዛ መውደቅ ነው። እሱ ሁሉ እንደዛ እንደጠበቀ ሆኖ በየአመቱ የአዲስ አበባ ሬዲዮ ጣቢያ ስለ ኢዱ ቀን ሲናገር ዛሬ በእስላም በዓል ኢድ አል አድሀ ምክንያት አንዱ ኢድ ግርማዊ ቀዳማዊ ኃይለ ሥላሴ አዲስ አበባ ነዋሪ የሆኑትን እስላሞች ቤተ መንግስት ጠርተው የሻይ ግብዣ አድርገውላቸዋል ይላል። ይሄ ሬዲዮ ማስታወቂያ ነው፣ ሁሉም ኒውስ የመጀመሪያ ይህን ስሰማ ግር ያለኝ ምን እንደሆነ ግን ገምቼ ላውቀው አልቻልም። በሚቀጥለው አመት ሴም ነገር ስሰማው ለካ ኢትዮጵያ ነዋሪ የሆኑ እስላሞች ነው የሚለው። ማለት አነጋገሩ በጣም የሚገርም ሆኖ ታየኝ። እንደ ለምን የኢትዮጵያ እስላሞች አይሉም ና የሚል ነገር እና እንደዛ የሆነ ይህን ይህን ጥያቄ በየጊዜው ስመለከት ደግሞም በሙስሊሙ ከሪሊ ከመንግስት ስራ ፕራክቲካሊ ኤክስክሉድ ነው። ተስፋ የለውም። እያንዳንዱ ምስል ቤተሰብ በንግድ ነው። እሱ አንድ አለ። በየቦታው በምታየው ሁሉ አንዳንድ ምሳሌ አለ። ለምሳሌ እስላም አገሩ መካ አሞራ ቤቱ ወርካ ነው ምናምን ነገር አለ። እንደዛ የሚባል አነጋገር አለ። ይህን እየሰማህ ታድጋለህ ልዩነቱን እና ሁለተኛ ደረጃ ኢትዮጵያዊ መሆንህ ምልህ በየጊዜው የሚያስታውስ ነገር ያጋጥማል። በትምህርት ቤት ሆነ በመንገድ ሆነ በቀልድ ሆነ ቀልዱም ራሱ አንተ ጣሪ ስላም ሲባል ያን ጊዜ መቼም በጣም ይነካሃል የሚያል ነገር ሆ እና አይለይህም። በአሁኑ ያለው ሁኔታ ተወልዶ ያደገ ሰው እኛ የነበርንበትን እንትን ለመገመትም አይቻልም በጭራሽ። መከልዚ ያለ ነገር ነበር ወይም ነበረ እንዴ ብሎ ለማመን ማይቻል ነገር ነው። ትልቅ ለውጥ ነው። ኢትዮጵያ ውስጥ ያለው ከአድነቱ በኋላ በእውነቱ አዲስ አዲስ ምዕራፍ ነው። የከፍት ነው ከርሰን ሽልምን በኋላ ከጎንደር ህይወቶ በኋላ ወደ አዲስ አበባ ተሸጋገሩ። የአዲስ አበባ ህይወቶስ ምን ይመስል ነበር? ወደ ሀረር ጦር አካዳሚ ከመሄደው በፊት አዲስ አበባ በእውነቱ ለመጀመሪያ ጊዜ ደህና፣ በጠቅላላ ጥሩ እንትን ያሳለፍኩት ባይዘው ወይ፣ ይህንን ስልህ ስለ ጎንደር ትንሽ እንትን በል ከጊዜ በኋላ ጎንደር አማርኛ ካወቅኩ በኋላ በጣም አገሩንም ካወቅኩ በኋላ በሀይል የጎንደር ፍቅር አለኝ። በጣም ወደ ቁጥ ጓደኞችም እዛው ነበሩ እና ጎንደር ኑሮዬ በዛ ብቻ አይደለም መታየት ያለበት ለማለት ያህል ነው። አዲስ አበባ ኦፍኮርስ፣ ይሄ ጥያቄ ገና ከኤሌመንትሪ ስኩል ጀምሬ ነው ስለ ሰብአዊ መብት፣ ስለ ሙስሊሙ ለምን እኩል አይታይም እ ኢትዮጵያ አይደለም እ ለምን ተለየሁ የሚል ነገር ጥያቄ እየከረረ ሄደ። ማንበብ ጀመርኩ፣ መጥናት ጀመርኩ። ደግሞ የቅርብ ጓደኛዬ በጣም አንድ የአንድ ቄስ ልጅ ነው። የኦርቶዶክስ ቤተክርስቲያን ቄስ ናቸው እና የቅርብ ከሁሉም የበለጠ ቅርብ ጓደኛ እሱ ነበር። አባቱን አግኝቻቸው አለው። እሳቸው ልክ የልጃቸው ጓደኛ ስለሆንኩኝ እንደልጃቸው እንደ ነበር የሚያዩኝ። አንዱ ያወቅኩት በእውነቱ ሰው የሚገመተው በስራው እና በበብት ነው እንጂ ስርዓቱ ነው እንደዛ እኔን አነስተኛ አድርጎ ሊያሳየኝ የቻለው አንዱ ክርስቲያን ስለሆነ ወይም አንዱ ሙስሊም ስለሆነ

ዋይኤምሲኤ ከዛም ደግሞ የዩናይትድ ስቴትስ ኢንፎርሜሽን ሰርቪስ ትልቅ እንትን ነበራቸው፣ ፒያሳ። የሶቪየት ዩኒየን እንደዚሁ አንድ ላይብሪ ነበራቸው። እዛ ሁለቱም ጋር የሄድኩ ያው መጽሐፍ ማገላበጥ ነው። ለመጀመሪያ ጊዜ እንዲያውም እዛ ነው ለሚኒ የእነ ማለት መጽሐፍ ጀምር እና እድገት ጊዜ ነው። ኤሌመንተሪ ስኩል ጓደኞቼም በጣም ቅሉ ጓደኞች ነበሩኝ። በተለይ አንድ አራት ነበሩ ማንለያይ ጓደኞች። እንዲያውም ጓደኞቻችን እዛ የቀሩት ሰማ ተማሪዎች ጋንጎ ፎር ነበር ሚት። ይሄ ጋንጎ ፎር ሪል በጣም ማመን አይቻልም። ከዛ ከአስር አመት በኋላ ወይም አስ ስራ ሚባል ባላመችል ጊዜ ቻይና ውስጥ በተደረገው ለውጥ በጋንጎ ፎር የሚባሉት አራቱ የሚጠሩበት እንትን ስም ሆነ። የእኛ ግን ጓደኞቻችን ያወጡልን ስም ነበር፣ ጋንጎ ፎር የሚባለው አንለያይ። ጥሩ ጊዜ ነበር። አስተማሪዎችም ጥሩ ጥሩ አስተማሪዎች ነበሩ። መጀመሪያ አዲስ አበባ የገባሁት በነገርህ ላይ ቀዳማዊ ኃይለ ስላሴ ትምህርት ቤት ነበረ። ስልተኛ ደረጃ ኮተቤ፣ ኮተቤ በጣም ተፈላጊ ትምህርት ቤት ነው። በጣም ጥሩ ትክሮ ያገኙት ሰዎች ነበር የሚሄዱት ውንጌትም እንደዚሁ እና ሶስት ሳምንት ያህል እዛ ነበር የመደብኩት። ከዛ በኋላ ግን ያለምንም ምክንያት ሳላውቀው ሳይነገረኝ ፓካርግና ቶሎ ከዚህ ትወጣለች፣ ሌላ ተዋሬት ትላካልል። ምክንያቱም ሳላውቀው ቀርቻለሁ አለ። አንዳንዱ ኦፍኮርስ ምናልባት በሀይማኖት ይሆናል፣ ወይም በትግርነት ይሆናል አንዱ የማይወደህ ሰው ምናምን ብሎ ይነገኛል ግን አላወቅኩትም። ለምን ከዛ እንደተባረርኩ እኔ ብቻ ነኝ ከዛ የለቀኩት። በእርሶ ህይወት ውስጥ አንዱ ሌላው ጎልቶ የሚታየው ነገር ቢኖር የመጽሐፍ የማንበብ ፍቅሮ ነው። የዛ አይነት በጎ ተጽዕኖ ያሳደረቦት ማን ነው? እንዴት ነው ከመጽሐፍ ንባብ ጋር ፍቅር ላይ ሊወድቆ የቻሉት? አዎ፣ የመጽሐፍ ንባብ ፍቅር በእውነቱ አንዱ በግዴታ ራሴን ገፍቼ ነው መጽሐፍ ማንበብ የጀመርኩት ምክንያቱም ለምን ድነው ይሄ እንደዚህ አይነት ሁኔታ ይሄ ስርዓት ምናምን የምል ነገር በተለይ ታሪክ ነክ የሆነ ነገር ማንበብ በጣም ተላከታተል ነው። ተማሪ ቤት ካስተማሩን አንድ ታሪክ ምናምን ሲያስተምሩን ከዛ በኋላ ሄጄ ራሴ ደግሞ እሱን ለዛ የሚጨምር እንትን እውቀት ለማግኘት ወደ ላይብሪዎች ይወጣለሁ። በየሄድኩበት ቦታ ሁሉ ላይበሪ ኃላፊዎች ያውቁኛል። ምናልባት በዚህም ላይ ደግሞ ካረንቲ ደግሞ በጣም እንከራተላለን። አንድ አስተማሪ ነበረን እዛ ሚልክ ስኩል ህንድ በተለይ ስለ አፍሪካ ነፃ አውጪ ድርጅት ድርጅቶች የሚያደርጉት ትግል ነፃ ለማውጣት በኤዥያም እና ደግሞ ኖን አላይን ካንትሪ ምናምን የመሳሰሉትን ነገሮች እያመጣ ያወራልን ነበር። ስለ ኢጂፕሽን ሬቮሉሽን ስለ ኢራን ኦይል ናሽናላይዜሽን መሳደቅ ያደረገው ይህ ሁሉ ገና በዘጠነኛ ክፍል ሳለና እንዳስተማሪ ነበር ያሳደረብኝ ፍቅር እና ለውጥ ለካ ለማድረግ ይቻለ የሚል እምነትም ያሳደረብኝ እሱ ነው። ምክንያቱም በተለይ ኢጂፕሽን ሬቮሉሽን እና በጣም የቅርብ ጓደኞች ይሄ ስርዓት በእውነቱ መቆየት ያለበትም አንድ ነገር መደረግ አለበት። እኛ እንግዲህ ምን ማድረግ ይኖርብናል በሚል መነጋገር የጀመር ነው። ያን ጊዜ ነው በዛ ኤርሊ አላቋረጠ የመጽሐፍ ንባቤ በፖለቲካል መጽሐፍቶች ኦፍኮርስ፣ በዛም ላይ ደግሞ በዛን ጊዜ የነበሩት ኖቨልስ ምናምን ብዙዎቹ ነው። በሳምንት አንድ መጽሐፍ ሳላነብ አላልፍም። በአጠቃላይ እዛ ሀይ ስኩል እያለሁ ከዛም ወደ የሐረር ጦር አካዳሚ ገብተዋል። ዛ ተመርጠው ሶስተኛ ኮርስ ነበሩ። ኢትዮጵያ ውስጥ በጣም ዝነኛ የሆነ የጦር አካዳሚ ነው። ከዛ የወጡትም በርካታ በሆነ መንገድ ሀገራቸውን በተለያየ ዘርፍ ያገለገሉ በእውቀታቸውም አንቱ የተባሉ ሰዎችን ያፈራ አካዳሚ ነው። የሀገር ፍቅርም ጭምር ለበርካታ ኢትዮጵያውያን ባህርያነትም የሆኑ ብዙ ሰዎችን አፍርቷል። ወደዛ ወደ ጦር አካዳሚ እንዴት ሊሄዱ እንዴት ሊመረጡ በቁ? የጦር አካዳሚ ህይወት ምን ይመስል ነበር? ወደ ዩጎዝላቪያ ከማምራቶ በፊት የጦር አካዳሚ የሚሄዱ የኔ ፍላጎት አይደለም፣ ግዴታ ነበር። በተለይ መጀመሪያዎቹ አራት ወይም አምስት ኮርሶች እየተገደዱ ነበር የሚሄዱት። ምክንያቱም በዛን ጊዜ በአዲስ አበባ ውስጥ የነበረው አንድ ዩኒቨርሲቲ ኮሌጅ ብቻ ነበር፣ እዛው አራት ኪሎ አንግላ አርትስ ኮሌጅ ዩኒቨርሲቲ ገና አልሆነ። የሁላችንም ምኞት ዩኒቨርሲቲ ኮሌጅ ገብተን ከዛም በኋላ ወደ ውጭ ሀገር ስተት ለመትናት ምናምን እና ለመመለስ ሀገራችን ነው ሁሉም እንደዛን ጊዜ የነበረው ምኞትስ እንደዛ ነው ብዙም ደግሞ እንደዛ ነበር የሚሄደው እና አካዳሚ ሲከፈት ያነው ሆይ ከጥሩ ጥሩ ውጤት ያወጡት ስንት ከሀይ ስኩል ተመርጠው ስልሳ ስልሳ በየኮርሱ እንዲላኩ ተብሎ ነበር የመጀመሪያ ኮርስ ውስጥ ሰላሳ ብቻ ነበሩ እነሱም ጥቂቶች ከመጀመሪያ አመት ኮሌጅ ነገር የተመረጡት ከዛ በኋላ ግን ሁለተኛ፣ ሶስተኛ፣ አራተኛ በቢሮ የሚቀጥሉት ኮርሶች ስልሳ ተማሪዎች ነበር የሚመረጠው። ኮሌጅ ለመግባት ለመመዝገብ ሄድኩ። ኮሌጅ ለመመዝገብ ሄድኩ ደግሞ ለማቆያ እንዲሆን ነው እንጂ በዛን ጊዜ ከስታንፎርድ ዩኒቨርሲቲም ከሶርቦንም ፉል ስኮላርሽፕ አስገኝተውልኛል። ከማ አስተማሪዎች የፈረንሳይና አስተማሪዎች፣ እዚ አስተማሪዎች እዛ ለመመዝገብ ሲሄድ ጀስዊቶች ነበር የሚያካሂዱት ዩኒቨርሲቲ ኮሌጅ ኑራዘር ዙፌር ይባላል። ዲኑ መዘገብ እንደመጣ ስሜን ሲነግረው እዛ ሊስት አጠገቡ ነበረ። እሱን አያቶ ይቀጣር ግ መሀመድ አልቀበልህም አለ። በጣም ተቆጣሁ። ያን ድንገት ግንፍል ብዬ፣ እንዴ እንዴ፣ እንግዲህ ከማንም አያንስም ለምን አልገባ ምናም ብዬ ተቆጣሁ። አይለሱ አይደለም፣ እያን ሆይ እንደዚህ ብለው አዝተዋል፣ እና አንተ ወደ አካደሚ የተመደበኩ አለኝ። አንዳንዶቹ እንዳይገቡ እንጠፉ ነበር እንዳይያዙ። ግን በየሄዱበት ቦታ በገጠርም ሆነ በምንም ከተደበቁበት ቤተሰብ ሲያቀሙ መጡ ነበር። እኔ ያንን አልሞከርኩም። ግን ልክ ዓለም እንዳለቀብኝ እንዳለቀቃ ብዙ ወታደር ሆናለሁ አይነት ነገር። ለማንኛውም አማራጭ እንደሌለኝ ሳውቀው አሰላሰልኩ፣ ምናምን አልኩ ምናምን ኮሌጅ ትምህርት እንደሆነ አካዳሚ ይሰጣል። ሚሊተሪ ደግሞ ወጥ ማጥናት መጥፎ አይደለም ይታወቃል ብዬ ራሴን ማሳመን ጀመርኩ። ከዛም በላይ ደግሞ በዛን ጊዜ አንድ ሙስሊም ኦፊሰር አይቻል አቅም ግን የለም ዝግ ነው ለነሱ። ምናልባት እኮ አንድ ምሳሌ እንደሆን እችላለሁ ምናምን ብዬ አንዱንም ጨምሬ እነኝን ሁሉ በቃ አስቤ ነው የገባሁት ተገድጀን ቢሆን አትሊስት አማራጭ ስለሌለ እሱን ተቀብዬ ገባሁ። አካዳሚ የበለጠ እድገት የሰጠኝ እሱ ነው። ከዛም በላይ ደግሞ በእውነቱ በትሬኒንግም ሆነ በምንም ሆነ ልክ ጠንካራ ሰው እንደሆነ ያደረገኝ እሱ ነው። ከዛም በላይ ደግሞ በእውነት ሴኪላር የሆነ ኢንስቲቱሽን ነበረ። ሴኩላር የሆነ ኢንስቲቱሽን ስል እንግዲህ በኔ ክላስ ውስጥ ሶስት ሙስሊሞች ነበሩ። ነገር ግን ሙስሊሞች መሆናችንን ማንንም አይመለከተውም። በቃ ልክ እንደ አንድ ካዴት ነን፣ ሁላችንም እኩል ነን። እና ለመጀመሪያ ጊዜ ሪል ካምራደሪ፣ እኩልነት መልሶ የተሰማኝ ዛ ነው። ትምህርቱ ጠንካራ ነው። አካደሚክም ሆነ በተለይ ሚሊተሪው በጣም ቻለንጂ ነው። መጽሐፌ ላይ ብዙ ጠቅሳለሁ ምን ያህል ችግር እንደነበረል እኔ እሱን አልፈው መምጣት በጣም በእውነቱ ያጠናክርሃል በመንፈስም ፍጋለት። ሀረር ከተማ ኦፍኮርስ ራሱን የቻለ ራሱን የቻለ ታሪክ ያለው ከተማ ነው። ጀጎል ተብሎ የሚታወቀው እንግዲህ ራሱን የቻለ ኤምሬት ነበር። ብዙ መቶ ዓመታት ነፃ የሆነ ራሱ ግዛት ነበር እስከ አፄ ምኒልክ ጊዜ ድረስ። ከዛ በኋላ አፄ ምኒልክ የመጨረሻውን ኤሚር ሸንፎ ኢትዮጵያ ውስጥ ኢንኮርፖሬት የሆነ ኤሚ እና በጣም ኢንትረስቲንግ ከተማ ነው በእውነቱ ብዙ አገር ሄጃለሁ። ምን ጥጥምት ከተሞች ከሚባሉት እንትን ካየኋቸው ያላነሰንትን ነው በጣም መንገዶቹ ምናምኖቹ ሁሉ ኢንትረስቲንግ ነገር ነው። እና ሀረር ደስ የሚል ሀገር ነው። አካዳሚው ልክ ከአጥር ግቢው ውጭ ነው። እንግዲህ ከተማው በሙሉ በግንብ የተከበበ ነው። አጥር አካዳሚያችን እዛ ነበር። የሚሰጠው ትምህርት ብዙ ነው ኮርስ አብዛኛው ሚሊታሪነት የሆነ ከዛም በተጨማሪ በፈረስ ግልቢያ ምናምን የመሳሰሉ ነገሮች አሉ። አንዱ ቻሌንጅ ነበር ኦብስታክል ኮርስ ከዛ ኢንዱራንስ ትሬኒንግ እንደዚህ ብዙ ኪሎ ሜትሮች በቃ ብዙ ፉል ፓክ ተሸክሞ መሮጥና በተወሰነ ሰዓት የመድረስ ምናምን የሚያስፈልግበት ጊዜ አለ። እዛ ላይ ለእኔ ልክ ሞት አጠገብ ሰው ነው የሚታየኝ። አልወድም ነበር ቀኝና ጥቂቶቻችን የአካደሚውን ሐኪም በጣም በየጊዜው እንጎበኘው ነበር። ትልቅ ኢንዱራንስ ውጭ አለ ሲባል ተስፈስፈን እዛ ነበር ግን ትልቅ ትምህርት ነው ያገኘ ነው። ሁላችንም በእውነቱ እዛ ውስጥ አድገናል ለማለት ይቻላል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።